ጥያቄ 32 የጁምዓ ቀን ሱና የሆኑ ተግባሮችን ጥቀስ። መልስ፦ አንደኛ ገላን መታጠብ፣ ሁለተኛ ሽቶ መቀባት፣ ሶስተኛ መልካም ልብስን መልበስ፣ አራተኛ ወደ መስጂድ ቀደም ብሎ መሄድ፣ አምስተኛ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማብዛት፣ ስድስተኛ ሱረቱል ከህፍን መቅራት ሰባተኛ ወደ መስጂድ በእግር መጓዝ፣ ስምንተኛ ዱዓ ተቀባይነት የሚያገኝበትን ሰዓት ተጠባብቆ ማድረግ